በምስራቅ ጉራጌ ዞን ቡይ ከተማ አስተዳደር አራት ሴት ህጻናት ከባድ ዝናብ ባስከተለው የውሃ ሙላት መወሰዳቸውን የከተማው አስተዳደር አስታወቀ። የከተማው ከንቲባ አቶ በለጠ ጫካ ገዳቱ በደራሽ ውሃው ከተወሰዱ አራት ህጻናት እስካሁን የሁለቱ አስከሬን መገኘቱን ለአሜሪካ ድምፅ ተናግረዋል። በእጅጉ ማዘናቸውን የገለጹት የአንዲቱ ሟችን ህፃን ወላጅ አባት አቶ ሙሉነ ሻንቆ ሌላዋ ልጃቸው እህቷ በደራሽ ውሃ ስትነጠቅ በማየቷ በከፍተኛ ስነ ልቦናዊ ጫና ውስጥ እንደምትገኝ አመላክተዋል። ከጥቂት ቀናት በፊት የባተው የክረምቱ ወቅት ከመደበኛው በላይ ዝናብ የሚጥልበት መሆኑን የገለጸው የኢትዮጵያ ሜትሮሎጂ ኢንስቲትዩት ህብረተሰቡ የልጆቹን እንቅስቃሴ እንዲቆጣጠር አሳስቧል። የአዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ያለው። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡኢ ከተማ በሚገኘው የኬለ ኪንዶ ወንዝ ሙላት ተወሰዱ ከተባሉ አራት ህጻናት ውስጥ የአንዲቱ አባት አቶ ሙሉነ ሻንቆም በከፍተኛ ሐዘን ውስጥ መሆናቸውን ለአሜሪካ ድምፅ በስልክ ተናግሯል። ኤሌሬጅ አንደኛው ተወዳለች አንደኛው ነው የተረፈች። ከሶስቱ ሁለቱ ተርፎልኛ ና አንደኛው ነው ተንተያለች። በቃ ያሉትም በአጠቃላይ የነበሩ ያው እንደ መረጃ እንዳሰማት ከሆነ ስምንት ነው የሉት ተባለ። አሁን ስለያሉትን አራቱ ተርፈዋል። ያው ሌሎቹ ሁለቱ የት እንደሆኑም አላወቁም። ብቻ በተቀሉ ያው ጓደኛዎች ናቸው። አራቱንም የሞቱት ከትናንት በስቲያ ሮቡዕ ማሌዳ አስራ ሁለት ሰዓት ለጸበል በሚል ወደ ከለክንደው ወንዝ በአንድ ላይ መወርዳቸው ከተነገረው ስምንት ህጻናት ውስጥ ሶስቱ የእርሳቸው ልጆች እንደነበሩና አንዷ በደራሽዋ እንደተወሰደችው ባቸው አቶ ሙሉን አስረድተዋል። ቃል ኪዳን የተባለች ሌላኛው ልጃቸው ደግሞ ጎርፍ የወሰዳት ሳለ ቁጥቋጦ ላይ በመንጠልጠል መትረፏን አቶ ሙሉን ገልጸው ይህቷ ግን በወንዝ ሙላት ስትበላ በማየቷ በከፍተኛ መደናገጥና የስነ ልቦና ጭንቀት ውስጥ እንደምትገኝም አመልክተዋል። ከአንድ በድንጋገና ባዘን ላይ አይኖርም። የቦዊ ከተማ አስተዳደር ከንቲባ አቶ በለጠ ጫካም ለጸበል ብሎ ወደ ከለክንደው ወንዝ የወረዱ እድሜያቸው ከ14 እስከ 16 የሚሆኑ አራት ህጻናት በድራሽዋ ዋ መወሰዳቸውን ለአሜሪካ ድምፅ በስልክ አረጋግጧል። በእድሜያቸው ከአስራ አራት እስከ አስራ ስድስት የሚጠጉ ህጻናት ናቸው። ወጣት ሴቶች እንግዲህ ለጸበል ለመጠመቅ በሚል በከተማው ወደ አምስት ኪሎ ሜትር በሚል አካባቢ ላይ እንቅስቃሴ አረጉ። በጠዋት እዛው ሲመለሱ፣ ያው ወንዝ ሞልቶ ስለነበረ እዛው እንደገቡ ነው መረጃው የደረሰንና ከነሱ ውስጥ ያው አንድ ሴት ልጅ ናት የቀረችው በድራሽ ዋዋ ከተወሰዱት አራቱ ህጻናት እስካሁን የሁለቱ አስክሬን መገኘቱንና የቀርቦችን ለማግኘትም ፍለጋ ተጠናክረው መቀጠሉን ከንቲባው አመልክቷል ከዛ ውስጥ ያው አራቱ ውሀው እንደተወሰዱ ና የመጨረሻ የቀረችዋ ልጅ ናት መረጃ ምንጮና ከተማው መረጃ ሰጠችን እንግዲህ ከዛን ጊዜ ጀምሮ አራቱንም አስክሬን የመፈላለቅ ስራ ያው እስከ ዘዳ ድረስ እየተሰራ ነው ያለ በሂደቱም ሁለቱ ከብዙ ልፋት በኋላ አግኝተን ዛሬ ከብር ሊፈቱ ይችላል። ቀሪ ሁለቶቹ ደግሞ እየተ በማፈላለግ ሂደት ላይ እናያለን። ዝናብ ወቅት ስለነበረ ያው ዝናብ ሲዘን በወዞች መውለጣቸው ግድ ነው። ድልድይ የለውም። አጋጣሚ ዛ ውስጥ ሲቀንስ ነው ሰው የሚሻገረው። ያው ህጻንነት ሆኖባቸው ነው መሰለኝ እሱን ለመሻገር ሲታፈሩ አይነት ይመስላል የተፈጠረው ችግር ማለት ነው። የኢትዮጵያ ሜትሮሎጂ ኢንስቲትዩት የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ምርመራ ዘርፍ ምክትል ዋና ዲሬክተር ዶክተር አሳምነው ተሾመም ከጥቂት ቀናት በፊት የባተው የክረምቱ ወቅት ኢትዮጵያም በዓመቱ ውስጥ ካሏት ሶስት የዝናብ ወቅቶች ውስጥ ከመደበኛ በላይ ዝናብ የምትልበት እንደሆነ ተናግሯል። የተለያዩ የአየር ሁኔታ ክስተቶች አሉ። የምስራቅ እና የመካከለኛ ፓሲፊክ ውቅያኖስ ከመደበኛ በታች መቀዝቀዝ ወይንም ላይና የሚባለው የአየር ሁኔታ ክስተት በክረምቱ ውስጥ ሊፈጠር እንደሚችልና ከግንዛቤ ተወስደዋል ማለት ነው። ስለሆነም በዘንድሮ በክረምት ሁለት ሺህ አስራ ስድስት አስራ ሰባት ዓመተ ምህረት የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ማለትም የአፋር ክልል፣ የትግራይ ክልል፣ የአማራ ክልል፣ የቤኒሻንጉል ጉሙዝ ክልል፣ ጋምቤላ፣ አብዛኛው የኦሮሚያ ክልል ዞኖች፣ የደቡብ ምዕራብ ኢትዮጵያ፣ የማዕከላዊ ኢትዮጵያና የምሳሌ ሀገራችን አካባቢዎች ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንደሚኖራቸው ትንበያ ማስታወቂያ ተሰጥቷል ማለት በዚህ ባሳለፍ ነው የፈኔወር እንኳን አርባ አምስት በሚደርሱ የሀገራችን አካባቢዎች ላይ በሀያ አራት ሰዓት ውስጥ እጅግ ከባድ መጠን ያለው ዝናብ የተመዘገባቸው አካባቢዎች አሉ። በሀያ አራት ሰዓት ውስጥ ከሰላሳ ሚሊሜትር እስከ መቶ ሚሊሜትር እጅግ ከባድ መጠን ያለው ዝናብ የተመዘገባቸው የሀገራችን አካባቢዎች አሉ ማለት ነው። ስለሆነም እነዚህ ከባድ መጠን ያለው ዝናብ በሚነጋገሩበት ወቅት ለቅተታ የጎርፍ መፈጠር መንስኤ ሊሆን ይችላል ማለት ነው። በተለይ በሀገር አቀፍ ደረጃ በበልድህም በክረምት ወቅት የሚኖር የዝናብ መጠንና ስርጭት ተጽዕኖ የሚያደርስባቸው አካባቢዎች አሉ ማለት ነው። ይህንን ተከትሎም የተለያዩ ተፈ ተፈጥሯዊ አደጋዎች በከተማም በገጠርም ያጋጠሙ መሆኑን ዋና ዲሬክተሩ ገልጸው ሊደረግ ስለሚገባው ጥንቃቄ አብራርቷል። ስለሆነም ማህበረሰቡና የሚመለከታቸው አካላት ከወዲሁ አስፈላጊውን ዝግጅትና ጥንቃቄ ማድረግ ያስፈልጋል። በየዕለቱ ተፋርሶች የሚይዙትን የውሃ መጠን፣ የውሃ ከፍታ የቅርብ ክትትል በማድረግ ለማህበረሰቡ እንደዚሁ አስፈላጊውን ግንዛቤ እንዲኖረው ማድረግ ያስፈልጋል ማለት ነው። ሌላው እንደዚሁ በከተሞች አካባቢ ቅጽበታዊ ጎርፍ ሊኖር የሚችለው በተለይም ከውሃ ማፋሰሻ ቱቦዎችና ከቆሻሻ አወጋገር ሰዓት ጋር ተያይዞ ስለሆነ በተለይም በከተሞች አካባቢ ማህበረሰቡ በየአካባቢው በየሰፈሩ ያለው የውሃ ማፋሰሻ ቱቦዎች ከወዲሁ የማጽት የመንከባከብ ስራዎችን በመስራት ሊደርስ የሚችለውን ተጽዕኖ መቀነስ ያስችላል ማለት ነው። በአጠቃላይ ግን የዘንድሮው ክረምት የክረምት ጠቃሚ በሆኑ የሀገራት አካባቢዎች ላይ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራቸዋል። ከክረምቱ ወቅት ጋር ተያይዞ የጎርፍ ሙላት የሚጠበቅ በመሆኑም የሕብረተሰቡ የልጆችን እንቅስቃሴ እንዲቆጣጠርና ተገቢውን ጥንቃቄም እንዲያደርግ ከንቲባው አቶ በለጠ ጫካ አሳስበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ አዋሳም